The Voice of America. በቤኒሻንጉል ጉምዝ ክልል በጉባ ወረዳ አልመሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ጥቃት እንደተፈጸመባቸው ዛሬ ተናግረዋል። የቀበሌዋ ነዋሪዎች ትናንት ከረፋዱ አምስት ሰዓት ላይ በእርሻ ማሳዎቻቸው ላይ እንዳሉ የታጠቁ ሰዎች ጥቃት ሊያደርሱባቸው ሲሉ ሸሽተው እንዳመለጡና ታጣቂዎቹ ንብረታቸውን በእሳት እንዳወደሙባቸው ገልጸዋል። ከሁለት ሺህ በላይ ሰው አካባቢውን ለቆ ለመውጣት መገደዱን አመልክተዋል። የቤንሻንጉል ጉምዝ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ስለ ጥቃቱ መረጃ አልደረሰኝም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ትላንት በቤንሻንጉል ጉምዝ ክልል ጉባ ወረዳ አልመሃል በተባለ ቀበሌ ባሉ መንደሮች በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት መፈጸሙን የጥቃቱ ሰለባዎች ይናገራሉ። ከአምስት ቀናት በፊት በቤኒሻንጉል ጉምዝ ክልል ጉባ ወረዳ አጅባር ቀበሌ ባሉ የተለያዩ መንደሮች በተፈጸመው ጥቃት የ14 ንጹሐን ዜጎች ህይወት ማለፉን መዘገባችን ይታወሳል። አርሶ አደር ጥላሁን ግዛው ባልመሃል ቀበሌ ባህር ሸንኮር በተባለ ጎጥ የሚኖሩ ናቸው። በእርሻ ስራ ላይ የነበሩ ሶስት ሰራተኞቻቸውን የታጠቁ ኃይሎች መጣው ጥቃት ሊፈጽሙባቸው ሲሉ ሩጠው እንዳመለጡ ይናገራሉ። ከእኔ እርሻ ነበሩ ሰራተኞች ስራ ላይ መጥተው በመሳሪያ ሊመቷቸው ሲል ልጆቹ ያወሩ ጠዋምንተዋል። ያለውን ንብረት በሙሉ አቃጥለውታል። ምን ምን ነበረ? የነበረው ንብረት ዱቄት፣ በቆሎ፣ ማሽላ፣ ብዙ ነገር አለ። የእርሻ የርጭት መሳሪያዎችም አሉ። እነማን ናቸው መጥተው ይህም ጥቃት የፈጸሙት? የታጠቁ ኃይሎች ናቸው ነው ያሉ። የታጠቁ ናቸው፣ ምንም ማንነታቸው አይታወቁም። ጉምዞች ናቸው፣ አንድ ቀይ አብሯቸው እንዳለ ነው የተናገሩ ልጆች። ገንዘባችን ያፈሰስንበት ጫካ ላይ አዝመራችንም አረም እየበላው ነው። ማረም አልቻልንም። አሁን በጣም ስጋት ላይ ነው ያለ ነው። እናንተ የት ነው ያላችሁት? አልመሀል ከተማው ላይ ነው ያለ። ወደ ከተማው ገብተና እርሻ ቦታ ቢያንስ ሁለት ሰዓት ሶስት ሰዓትም እርቀት ላይ ነው የምናርሰው እርሻችን እና ከተማ ላይ ነው ጉጭ ብለን። ያለ የጸጥታ ሀይል በአካባቢው የለም። የጸጥታ ሀይል አልመሀል ከከተማው ላይ አለ። እነሱም አብዛኞቹ በየቦታው ግዳጅ ወጥተዋል። በደቱ አልነበሩም። ከወረዳ ነው ሀይልም የመጣና የወረዳ የቀበሌ ፖሊስ ነው በወቅቱ የሄደው ወደዛ አጣርቶ የተቃጠለውን አይቶ ነው የተመለሰ። አርሶ አደር እንዳለው ምትኩ የነበረውን ሁኔታ እንዲህ ይገልጻሉ። ቁርስ ስንበላ እዚያ ብቻውን አንድ መጣ። መች ሰራተኛ ነኝ አለ። ስንት ናችሁ? ስለሆነ አራት ነን ጓደኞች ስለው አይ እነሱ ወዲያ ናቸው ምናምን ብሎ ተቀምጦ፣ እንካ እንግዲያማ እየበላህ ብዬ ሲሰጡ ዋዚው ተቀምጦ መብላት ጀመረ። ይሄ ማሳይ አንድ ሰው ነው ማለት ጀመረ። አውር ስለው ስንት ናችሁ አለ

ሳይቀር እንግዲህ ሳሙና እስከ ሽንኩርት ዘይት፣ ዱኬት ዙራ በቃ የተታያለን ምጣድ እንግዲህ ተምጣድ ያነሱ የለም። እስከዚህ ልጆች ሁሉም ጠቅለው የሚሰብሩትን ሰብረው ነገር ምንም መፍትሄ የራስ የለም። ሻለቃው ሻለቃው ራሱ ትግሬ ነው ራሱ ስለሆነ በቃ እኛ ዝም ብለን ከተማው ላይ ጠቅላላሁን ሁሉም ሰራተኛ እንዳለ አሁን በአልመሀል ቀበሌ ዙሪያ ባሉ መንደሮች የሚኖሩ አርሶአደሮች አካባቢያቸውን ለቀው ወደ ቀበሌው ከተማ ተሰደው እንደመጡ አቶ ጥላሁን ይናገራሉ። እና በየዚህ ወደ ታች ያለ ዲንጎ አብራሮስ የሚባል ቀበሌ በሙሉ በቃ እየተፈናቀለ አሁን ወደዚህ እየገባ ነው። በጣም ስጋት ላይ ነው ያለ ነው። ምን ያህል ትሆናላችሁ ቁጥራችሁ አሁን እየተፈናቀላችሁ የመጣችሁት? ይህ በጣም ብዙ ነው፣ ቢያንስ ዋል መሀል ዙሪያ እንኳን ምስጡ እስከ ሁለት ሺ ገበሬ ሊሆን ይችላል። ከዛም በላይ ሊሆን ይችላል። የቤንሻንጉል ጉምዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱልአዚዝ መሐመድ ስለ ጉዳዩ ተጠይቀው ምንም የደረሰ መረጃ የለም ብለዋል። ምንም አይነት አዲስ የተፈጠረ ጥቃት የለም። ፈናቀሉት ሰዎች ነው ወደ ቦታቸው እንዲመለሱ ጸጥታ ኃይል እየሰራ ያለው በአሁኑ ሰዓት። ጉባ ወረዳ ውስጥ የሚገኙትን የክልሉ ልዩ ኃይል ፖሊስ ምክትል አዛዥና የክልሉ ፖሊስ ኮሚሽን ኮሚሽነርን በስልክ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካ የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር።